ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፍላችሁ የሰኞ ጥቅምት 9 2019 ዓ ም ዝግጅታችን ጀመረ። የኢትዮጵያ ፓርላማ የዛሬው ውሎ። የትግራይ ሕዝብ እንደ ማንኛውም የኢትዮጵያ ሕዝብ በተደጋጋሚ እንዳልኩት ሰላም፣ ልማት፣ ዴሞክራሲ በኢትዮጵያ ህልውና ውስጥ የተሻለ ኑሮ የመኖር መብት አለው። በከፍተኛ ችግር በከፍተኛ ድህነት ውስጥ ያለ ሕዝብ ነው። የተከበረው ምክር ቤት፣ ብዙዎቻችሁ እንደምታውቁት የትግራይ ሕዝብ ሀገር ወዳድ ሕዝብ ነው። የትግራይ ሕዝብ መለወጥ ይፈልጋል። ይሄን ታሳቢ ያደረገ ስራ ነው የፌዴራል መንግስት እስከ ዛሬ እየሰራ ያለው። ህዝብ አለኝ ብሎ ነው አስር አስራ አምስት ሀያ የማያስፈልጉ ግለሰቦች አሉ ሳይሆን በሚል የሚቆጠር አስፈላጊ ባለመብት የምንታገድለት ዜጋ አለን ብለን ነው እየሠራን ያለ ነው። ወደፊትም ይሄ ይቀጥላል። እዛ ካለው ሀይል ጋር የሚያያዘው ጉዳይ ግን በህግና በህግ ብቻ የሚመለስ ይሆናል። ጠቅላይ ሚኒስትር አብይ አህመድ ለእንደራሴዎች ጥያቄዎች መልስ ሰጥተዋል። ዘገባ አለን። ጤና ይስጥልኝ፣ የተከበራችሁ አድማጮች፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ንጉሡ ታምሬ በቅንብሩ አብሮኛለ። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ሳየ ነኝ። በነቀምቲ የከተማ ሁለት የመንግስት የጸጥታ አስከባሪዎች ባልታወቁ ታጣቂዎች መገደላቸውን የከተማው ኮሚኒኬሽን ጽፈት ቤት አስታወቀ። አንድ የኦሮሚያ ልዩ ኃይል አባል እና አንድ የኦሮሚያ ፖሊስ አባል ናቸው። በስራ ላይ እንዳሉ መገደላቸው የተገለጸው የከተማው አስተዳደር እና ጽፈት ቤት እንዳለው ጥቃት በተፈጸመበት ስፍራ የነበረ ሌላ አንድ ግለሰብም ቆስሏል። ነኮር መልካ ተጨማሪውን ልኳል። ትናንት ማለትም እሑድ ከሰዓት በኋላ ነው ሁለት በስራ ላይ የነበሩ የመንግስት ጸጥታ አስከባሪዎች ለጊዜው ማንነታቸው አልታወቀም በተባሉ በተከፈተባቸው ተኩስ መገደላቸው የተገለጸው የከተማው ኮሚኒኬሽንስ ጉዳይ ጽህፈት ቤት ኃላፊ አቶ ተሰማ ሙለታ እንዳሉት ከሟቾቹ መካከል አንደኛው የኦሮሚያ ልዩ ኃይል አባል ሲሆን ሌላኛው ደግሞ የኦሮሚያ መደበኛ ፖሊስ አባል ናቸው። የገዳያቸውን ማንነት በተመለከተ ግን ያልታወቁ አከማለት ውጪ ዝርዝር መረጃ ከመስጠት ተቆጥበዋል። ትናንት ከቀኑ ሰባት ሰዓት ተኩል ላይ አንድ የኦሮሚያ ልዩ ኃይል አባልና አንድ የኦሮሚያ መደበኛ ፖሊስ ባልታወቀ አካል በጦር መሳሪያ ተመተው ህይወታቸው አልፏል። ቦታውም ጨለለቅ የሚባል ሲሆን የልዩ ኃይል አባሉ ዋና ሳጅን ከተማ ወርቅዬ ይባላል። የመደበኛ ፖሊስ አባሉ ደግሞ ሳጅን ተረፈ በፍቃዱ ይባላል። ሁለቱም በመደበኛ ስራቸው ላይ እንዳሉ ተተኩሶባቸው እንደተገደሉ ነው መረጃ ያለኝ ብለዋል። ሁለቱን የመንግስት ጸጥታ ኃይሎች በመግደል የተጠረጠሩ በቁጥጥር ስር ውለዋል ያሉት አቶ ተሰማ፣ ከተማዋ በአሁኑ ሰዓት ወደ ቀድሞ መረጋጋቷ ተመልሳለች ብለዋል። ከስራ ጋር ተያይዞ ይህ ጥቃት ከተፈጸመ በኋላ በነቀምቴ ከተማ መደበኛ እንቅስቃሴ እንደቀጠለ ነው ሁሉም ሰላም ነው። የበለጠውን ደግሞ ከጸጥታ አካላት ማጣራት ትችላለህ ብለዋል። የነቀምቴ ከተማ አስተዳደርና ጸጥታ ኃላፊ አቶ ምስጋኑ ዋጋሪ በበኩላቸው ጥቃቱን የፈጸመው ጠላት ነው የሚል ምላሽ ሰጥተዋል። ሁለቱ የጸጥታ አባላት በስራ ላይ ያሉ በጠላት በተተኮሰባቸው ጥይት ሕይወታቸው አልፏል፣ ሲሉ አክለዋል። የተኩስ ልውውጡ በተፈጸመበት ስፍራ የነበረ አንድ ግለሰብ ቆስሏል፣ ያሉት ኃላፊው ግለሰቡ ታስሮ በተኩሱ ቦታ የነበረበት ምክንያት እየተጣራ ነው ብለዋል። በዚህ ዙሪያ ተጨማሪ ማብራሪያ ለማግኘት ወደ ነቀምቴና ኦሮሚያ ፖሊስ እንዲሁም ወደ ኦሮሚያ ጸጥታና አስተዳደር ቢሮ ኃላፊዎች ያደረግኩት ሙከራ ለጊዜው አልተሳካም። ባለፈው 2012 ዓ.ም ምት የኢትዮ ቴሌኮም ምዕራብ ቅርንጫፍ ስራ አስኪያጅ አቶ ገመቺስ ታደሰን ጨምሮ የፖሊስ አባላትና በተለያዩ የመንግስት ኃላፊ ቶች የሚሰሩ ግለሰቦች ማንነታቸው ያልታወቀ በተባሉ ታጣቂዎች መገደላቸው ይታወሳል። የኦሮሚያ ጸጥታና አስተዳደር እንዲሁም ፖሊስ አመራሮች በምዕራብ ኦሮሚያ ለሚፈጸሙ ግድያዎች የኦሮሞ ነጻነት ታጣቂዎች ነን የሚሉ መንግስት ደግሞ ኦነግሸን የሚላቸውን ናት ተጠያቂ ሲያደርጉ የነበረ ቢሆንም እነሱ ደግሞ ድርጊቶቹን ሲያስተባብሉ ቆይተዋል። ለአሜሪካ ድምፅ ናኮር መልካ ካምቦ የሱዳን የሽግግር መንግስት መሪ የቀድሞ የሀገሪቱ ፕሬዚደንት ዑመር አልበሽርን አስመልክቶ ከዓለም አቀፍ የወንጀል ችሎት ጋር ለመተባበር ቃል መግባታቸው የሚታወስ ነው። ጠቅላይ ሚኒስትር አብደላ ሐምዶክ በትላንቱ ዕለት በዓለም አቀፍ የወንጀል ችሎት አቃቢ ሕግ ፋቱ ቤን ሱዳ ከሚመራ የልዑካን ቡድን ጋር መነጋገራቸው ታውቋል። ዓለም አቀፍ የወንጀል ችሎት ከ17 ዓመታት በፊት በምዕራብ ዳርፉር ክልል ከነበረው ህዝባዊ መነሳሳት ጋር በተያያዘ በህዝብ ላይ ፍጅትና በስብና ላይ ወንጀል ፈጽመዋል በሚል ክስ ዓለም አቀፍ የወንጀል ችሎት የእስራት ትዕዛዝ እንዳስተላለፈባቸው የሚታወቅ ነው። አልባሸር ዳርፎር ላይ ተነስቶ የነበረውን ዓመፅ ለማዳፈን ጃንጃዊድ የተባለውን የሚሊሻ ኃይል ልከው ከ300 በላይ የሚሆኑ ሰዎች እንደተገደሉና 25 ሚሊዮን የሚሆኑት ከመኖሪያቸው እንደተፈናቀሉ ተገልጿል። ባለፈው ዓመት ሱዳን ውስጥ በተነሳው ህዝባዊ ዓመፅ ምክንያት ሚያዚያ ወር ላይ በወታደራዊ ኃይል ከስልጣናቸው የተወገዱት አልበሸር በሙስና ክስ እስራት ተፈርዶባቸው በሀገራቸው እስር ቤት ይገኛሉ እንደ አውሮፓ አቆጣጠር በ1989 ዓ ም በመፈንቅለ መንግስት ስልጣን ላይ ከመውጣታቸው ጋር ተያይዞም ክስ ተመስርቶባቸዋል ጊኒ ውስጥ በተካሄደው ምርጫ አሸናፊውን ለማወቅ የምርጫው ድምፅ እየተቆጠረ ነው የርዕሰ ብሔርነት ጊዜው በሁለት ዓመታት ብቻ እንዲወሰን የሚያዘው የሀገሪቱ ህገ መንግስት ፕሬዚዳንት አልፋ ኮንዴ ለሶስተኛ ጊዜ እንዲወዳደሩ በሚያስችል መንገድ በመሻሻሉ ለወራት ያህል ተቃውሞ ሲካሄድ ቆይቷል። ኮንዴ ለአስርተ ዓመት ያህል በተቃዋሚነት ሲንቀሳቀሱ ከቆዩ በኋላ ከአስር ዓመታት በፊት በተመረጡበት ወቅት በሀገሪቱ የመጀመሪያው በዲሞክራሲያዊ መንገድ የተመረጡ መሪ ሆነዋል። ባለፈው ዓመት በአዲሱ ህገ መንግስት ላይ ህዝባዊ ተቃውሞ በተነሳበት ወቅት ቢያንስ አምሳ ሰዎች እንደተገደሉ ታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ በሀገሪቱ የሚመለከታቸው ክፍሎች ሁሉ የምርጫው ሂደት በአካታችነትና በሰላማዊ መንገድ እንዲጠናቀቅ እንዲጥሩ ጥሪ አድርገዋል። ጉተረሽ አያይዘውም ሁሉም የፖለቲካ መሪዎችና ደጋፊዎቻቸው ከማነሳሳት ተግባር አቀጣጣይ ቋንቋን ከመጠቀም ህዝር ለይነትና ግጭት ከማስነሳት እንዲቆጠቡ ተማጽነዋል። የሚያከራክር ሁኔታ ከተፈጠረም በህጋዊ መንገድ እንዲፈታ ዋናው ጸሐፊ መክረዋል። ካሜሩን ከናይጄሪያ ጋር በሚዋሰነው ሰሜናዊ ድንበሯ ላይ ተማሪዎችንና አስተማሪዎችን እየጨመረ ከሄደው የቦኮ ሐራም ጥቃት ለማዳን ስትል ከስልሳ በላይ የሚሆኑ ትምህርት ቤቶችን እንደገና እንደዘጋጅ አስታውቃለች። የማዕከላዊ አፍሪካዊቱ ሀገር ከመኖሪያቸው የተፈናቀሉት ተማሪዎች የተሻለ ደህንነት አለው በሚባል አካባቢ እንዲማሩ ወታደሮች መመደቧ ታውቋል። ቦኮ ሐራም የሀገሪቱ ወታደራዊ ኃይል በሚወስደው እርምጃ በመዳከሙ በአጥፍቶ መጥፋት ዘዴ ላይ ማትኮሩ ተዘግቧል። አሁንም በካሜሩን ብጥብጥ ባልተለየው ምዕራባዊ የሀገሪቱ ግዛት በየቀየው ያሉ የጎሳ መሪዎች ራሳቸውን በአካባቢው ከሚንቀሳቀሱ ተገንጣዮች ጥቃት ለመከላከል ታጣቂ ሚሊሻዎችን እያደራጁ ነው። የካሜሩን መንግስት በበኩሉ በተገንጣይ ቡድኖች የሚቃጣባቸውን ጥቃት በመሸሽ ከመኖሪያቸው የተፈናቀሉ የአካባቢው የጎሳ መሪዎች ወደ ቀያቸው ተመልሰው የፊታችን ታህሳስ ወር በሚካሄደው የግዛት ምርጫዎች እንዲሳተፉ እየጠየቀ ነው። ይሁንና ሞኪ ኤድዊን ፒንዛኪ ከያውንዴ ባጠናቀረው ዘገባ እንዳመለከተው አብዛኞቹ የአካባቢው የጎሳ መሪዎች የአማጽያኑን ጥቃት በመፍራት ወደ አካባቢው ለመመለስ እያመነቱ ነው። የዚህን ዘገባ ዝርዝር አሉላ ከበደ ያቀርበዋል። በሰሜን ምዕራብ ካሜሮን ኩምቦ ከተማ ውስጥ አረጋውያንና ታዋቂ ሰዎች ለአካባቢው የጎሳ መሪ ሽም ቢንጉሎ ወደ ቀዮ እንዲመለስ ያደረጉትን ጥሪ ለመስማት ወደ ስፍራ የመጡ የንሶ ሕዝብ አባላት ናቸው በደማቅ ጭብጨባና በሆታ ድጋፋቸውን የገለጡት። የጎሳ መሪው መበንግሎ ከሶስት ዓመታት በፊት ነበር ሽፍቶች በተደጋጋሚ ሶስት ጊዜያት ካገቱትና ባልታወቀ ምክንያት ሁለት ልጆቹን ከገደሉበት በኋላ ቀዩን ጥሎ ለመሰደድ የተገደደው። ዶሮቲ ዮኮንግ የአካባቢው ታዋቂ ሰዎች ያሰሙትን ጥሪ ለመከታተል ወደ ስፍራው ከጎረፉ ቁጥራቸው አንድ ሺህ ያህል የጎሳው አባላት አንዷ ናት። ፎን በሚል ቁልምጫ የሚጠራው ባህላዊ የጎሳ መሪዋ ወደ ቀዩ ተመልሶ ማየት እንደምትጓጓ ትናገራለች። ሰላም አማጪዎቹ ባህላዊ የጎሳ መሪያችን ፎን ይመለሳል ብለው ሲናገሩ በኩምቦ ከተማ አንዳች የሰላም መንፈስ እንደሚሰፍን ሆኖ ነው የተሰማን። ምክንያቱም ፎን በሌለበት እኛ በአንበሶች የተከበብን ሕፃን ማለት ነን። በመሆኑም ፎን በተመለሰ ማግስት በኩምቦ ሰላምና መረጋጋት ስለመፈጠሩ ጥርጥር የለንም። እዚህ የምንገኝ የሁላችን አባት ነውና። ዶሮቲ የኮንግ አክላም እንግሊዝኛ ተናጋሪ ግዛት ለማቋቋም ለሚንቀሳቀሱት ተገንጣዮች የአፍሪቃን ባህልና ወግ የሚያስተዋውቁ ባለቻቸው ባህላዊ ቤተ መንግስቶች፣ እና በታዋቂ ሰዎች ላይ የሚሰነዝሩትን ጥቃት እንዲያቆሙ የሚወተውት ጥሪ በበኩሏ ማሰማቷን ትናገራለች። ይህ በእንዲህ እንዳለ ታዲያ የንሶ አረጋውያንና የአካባቢው ታዋቂ ግለሰቦች የጎሳ መሪያቸው በሚመለስበት ወቅት ደማቅ አቀባበል እንዲያደርጉለት ለአካባቢው ሕዝብ ጥሪ ባሰሙ ጥቂት ሰዓታት ውስጥ ተገንጣይ ቡድኖቹ በበኩላቸው በማኅበራዊ መገናኛ ብዙሀን አማካኝነት ባስተላለፉት መልእክት ጎሳ መሪዎቹ ወደ ቀያቸው እንዳይመለሱ ሲሉ አስጠንቅቀዋል። ይሁን እንጂ አንዳንድ የጎሳ መሪዎች ግን ተገንጣዮቹን ለመግጠም ተዘጋጅተናል ይላሉ። በካሜሮን አራተኛ ዓመቱን በያዘው የተገንጣዮች ጥቃት በተቀሰቀሰው በዚህ ቀውስ እስካሁን ከሺህ በላይ ዜጎች ህይወት መቀጠፉንና ከ550 በላይ ሌሎች ደግሞ ቀያቸውን ጥለው ለመሰደድ መገደዳቸውን የተባበሩት መንግሥታት ድርጅት መረጃ ይጠቁማል። ኡጋንዳ ውስጥ ዲቫ ታክሲ የተባለው የታክሲ አገልግሎት ሴት ነጂዎችን ብቻ እንደሚቀጥር ታውቋል። እንዲህ አይነቱን የታክሲ አገልግሎት ያፈለጉት የኮሮና ቫይረስ መዛመት ሲጀመር የሎጂስቲክስ ስራቸውን ያጡ ሴት መሆናቸው ታውቋል። በአሁኑ ወቅት የኮሌጅ ተማሪዎች እና መኪኖቻቸውን ጥቅም ላይ ለማዋል የሚፈልጉ እናቶች የሚገኙባቸው ሰባ ሴቶች እንደተሰማሩበት ተገልጿል። የእንዲህ አይነቱን የታክሲ አገልግሎት መስራች በአሁኑ ወቅት በኮሮና ቫይረስ ምክንያት ስፍር ቁጥር የሌላቸው ስራ አጥ ሴቶች መኖራቸውን ገልጸዋል። ዓለም አቀፍ የሰራተኞች ድርጅት እንደሚለው በቫይረሱ ምክንያት በታዳጊ ሀገሮች በተከሰተው የሥራ አጥነት ሁኔታ ክፉኛ የተጎዱት ከወንዶች ይልቅ ሴቶች ናቸው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕና ዲሞክራቱ ተወዳዳሪያቸው ጆ ባይደን ከሁለት ሳምንታት በላይ ለቀረው ጠቅላላ ምርጫ በተለያዩ ክፍላተ ግዛት እየተዘዋወሩ ዘመቻ ማካሄዱን ቀጥለዋል። ትራምፕ ኔቫዳ ሄደው ትላንት ቤተክርስቲያን ደርሰዋል። በካርሰን ከተማ ደግሞ ለሕዝብ ንግግር አድርገዋል። ባይደን ንጋት ላይ በዴላወር ቅዳሴ ሰምተው ወደ ሰሜን ካሮላይና ተጉዘዋል። አርሜኒያና አዘርባይጃን በናጎርና ካረባክ ክልል ተደርጎ የነበረውን አዲስ ሰብአዊ የተኩስ ማቆም ስምምነትን በመጣስ ተግባር ትላንት እርስ በርስ ተካሰዋል። መካሰሱ የጀመረው ስምምነቱ ከተደረገ ሰዓታት ካለፉ በኋላ መሆኑ ታውቋል። የአርሜኒያ መከላከያ ሚኒስቴር ትላንት ንጋት ላይ በትዊተር ገጹ ባስተላለፈው መልእክት አዘርባጃን ከባድ መሳሪያዎች በመተኮስ ዛሬ በናጎርና ካራባህ የተደረገውን አዲስ የተኩስ ማቆም ስምምነት ጥሳለች ሲል ከሷል። የአዘርባጃን መከላከያ ሚኒስቴር በበኩሉ ጃብራኤል ከተማ አካባቢ እና በክልሉ ባሉት መንደሮች ላይ ጠላት የከባድ መሳሪያ ተኩስ ከፍቷል። የአዘርባጃን ወታደራዊ ኃይልም ተገቢ የምላሽ እርምጃ ወስዷል የሚል መግለጫ አውጥቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ታዲያ የጠበኝነቱን ተግባር ተቃውመዋል። በናጎርና ከረባክ ምክንያት በሚካሄደው ግጭት ህዝብ በሚበዛባቸው አካባቢዎች የሚፈጸሙትን ጥቃቶች አውግዘዋል። ከአርሜኒያ እና ከአዘርባይጃን የውጭ ጉዳይ ሚኒስትሮች ጋር በስልክ በተነጋገሩበት ወቅት በዓለም አቀፉ የሰብአዊ ህግ መሰረት ሁለቱም ወገኖች በወታደራዊ ግጭት ወቅት ሲቪሎችንና የሲቪል መሰረተ ልማትን የመጠበቅና የመከላከል ግዴታ እንዳለባቸው አስገንዝበዋል። በመጨረሻም ፈረንሳይ ውስጥ ትላንት የመናገር ነፃነትንና ዓለማዊነትን በመደገፍ አገር አቀፍ ሰልፎች ተካሂደዋል። መንግስት በበኩሉ ባለፈው ሳምንት በአንድ ፈረንሳዊ አስተማሪ ላይ አስከፊ ግድያ ከተፈጸመ በኋላ ጽንፈኛ ሙስሊምነት ላይ ጠንካራ ምላሽ ስለመስጠት ጉዳይ መምከሩ ተዘግቧል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት። አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ጥቅምት 9 2013 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ጣና ሀይቅን በአንድ ወር ውስጥ ከእምቦጭ የማጽዳት ሕዳሴ ግድብንም ከአረሙ ስጋት የማራቅ ዘመቻ ተጀመረ። ሁሉም ክልሎች ይሳተፋሉ። አንድ ኮሚቴ በምክትረሰ መስተዳድር ዜጋቢ ይመራል። በፌዴራል ደግሞ ራሱን የቻለ ሊመራ ኮሚቴ ያሉ ከመቶ ስድስት ሚሊዮን ብር በላይ ሞቢላይዝ ይደረጋል። አረሙን ዘጠና በመቶ በላይ ማጥፋት የሚያስችል እንቅስቃሴ ይደረጋል ተብሎ ነው የሚታሰቡ። አቶ ግዛቸው ሙሉ ነህ የአማራ ክልላዊ መንግስት ቃል አቀባይ ናቸው። የደቡብ ወሎ ገበሬዎች አንበጣ ስላደረሰባቸው ችግር ይናገራሉ። እኛ አንበጣ የበላን ቁጭ ብለን ዝም ብለን አይደለም ክልል ሁለት ወርጀን አችኩሌ ላይ ስንት ቀን እኔ አሁን መርጫ የተሸከምኩበት ይሄ ጀርባ አክትል አሁን የሚወጣው ጀም ነው። እቺ በሞተር የምትረጨውን አስሌ የረጨሁበት አችኩሌ ላይ ጀም ነው የምተፋው። አንበጣው እንዲህ ብሎ በላን እንጂ እዛው አፋር ክልል ላይ ተዋግተን ነው ነበር ብንለው ብንለው ብንለው ብንለው ብንለው ተስኖን ይሄ ሊበላን ቻለ። ዘገባ ይዘናል። አብራችሁን አምሹ። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በትግራይ ክልላዊ መንግስት ከፍተኛ አስፈጻሚ አካላትና በፌዴራሉ መንግስት መካከል ያለው የተበላሸ ግንኙነት ሕግን መሠረት ባደረገ አሰራር ብቻ እንደሚፈታ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የሀገር ሉዓላዊነትን ለማስከበር የተሟላ ዝግጅት አለ ብለዋል። ጠቅላይ ሚኒስትሩ ለተወካዮች ምክር ቤት አባላት ዛሬ ባደረጉት ንግግር ሀገሪቱ ባለፈው ዓመት ስድስት ነጥብ አንድ ከመቶ አጠቃላይ የምጣኔ ሀብት እድገት አስመዝግባለች ብለዋል። መለስካቸው አመሃ ተጨማሪ አለሁ። ጠቅላይ ሚኒስትር አብይ አህመድ ዛሬ በተወካዮች ምክር ቤት አባላት ከቀረቡላቸው ማብራሪያ የሚሹ ጥያቄዎች መካከል የትግራይን ክልል ምክር ቤትና ከፍተኛውን አመራር የተመለከተ ነበረ። በተለይም አንድ የምክር ቤቱ አባል እንዳሉት ስድስተኛው ዙር ሀገራዊ ምርጫ በኮቪድ ወረርሽኝ ምክንያት መራዘሙን ተከትሎ ሊከሰቱ የሚችሉ የጸጥታ ስጋቶችን ከወዲሁ ለመቆጣጠር ምን ዝግጅት እንዳለ ጠይቀዋል። በተለይም በትግራይ ክልል ምክር ቤትና በአስፈጻሚ አካላትና በፌዴራሉ መንግሥት መካከል ያለው ግንኙነት ሻክሯል ያሉት የምክር ቤቱ አባል ይህ ግንኙነት ወደ ጸጥታ ስጋትና አደጋ እንዳይሸጋገር ምን እየተሠራ እንደሆነ ጠይቀዋል። ጠቅላይ ሚኒስትሩ ለጥያቄው ሲመልሱ የትግራይ ሕዝብ እንደ ማንኛውም የኢትዮጵያ ሕዝብ በተደጋጋሚ እንዳልኩት ሰላም፣ ልማት፣ ዴሞክራሲ በኢትዮጵያ ሕልውና ውስጥ የተሻለ ኑሮ የመኖር መብት አለው። በከፍተኛ ችግር በከፍተኛ ድህነት ውስጥ ያለ ሕዝብ ነው። የተከበረው ምክር ቤት ብዙዎቻችሁ እንደምታውቁት የትግራይ ሕዝብ ሀገር ወዳድ ሕዝብ ነው። መለወጥ ይፈልጋል። ይሄን ታሳቢ ያደረገ ስራ ነው የፌዴራል መንግስት እስከዛሬ እየሰራ ያለው። ሕዝብ አለኝ ብሎ ነው። አስር አስራ አምስት ሀያ የማያስፈልጉ ግለሰቦች አሉ ሳይሆን በሚሊዮን የሚቆጠር አስፈላጊ ባለመብት የምንታገድለት ዜጋ አለን ብለን ነው እየሰራን ያለ ነው። ወደፊትም ይሄ ይቀጥላል። እዛ ካለው ኃይል ጋር የሚያያዘው ጉዳይ ግን በህግና በህግ ብቻ የሚመለስ ይሆናል። የፌዴሬሽን ምክር ቤት የሚወስነው ውሳኔ፣ የተከበረው ምክር ቤት የሚወስነው ውሳኔ፣ የአስፈጻሚ አካል ይህንን ብቻ የሚያስፈጽም ይሆናል። በህግና በህግ እየሰራን እንቀጥላለን። በዚያ ውስጥ ሁሉ ነገሮች ፈር እየያዙ መልክ እየያዙ መፍትሄ እያገኙ እንደሚሄዱ ተስፋ ይደረጋል። ከዚህ ቀጥተኛና የተነጠለ የደህንነት ስጋት በተጨማሪ አንዳንድ የምክር ቤቱ አባላት በሀገሪቱ ስላለው ጠቅላላ የሰላምና የሀገር ደህንነት ስጋትን የተመለከቱ ጥያቄዎችንም አንስተዋል። ጠቅላይ ሚኒስትሩም የተጠቆመውን ስጋት ዋጋና አስፈላጊነት እንደሚጋሩ ተናግረዋል። የሰላም አስፈላጊነትን ግልጽነት አስታውሰው ከለውጡ ወዲህ የሰላም እና የደህንነት አስከባሪ አካላቱን መልሰው ለማደራጀት የተወሰዱ እርምጃዎችን ዘርዝረው በዚህ ረገድ ዛሬ አገሪቱ የምትገኝበትን ደረጃ ለምክር ቤቱ አባላት ይፋ አድርገዋል። አሁን ባለው ሁኔታ በድምሩ የኢትዮጵያ ሰላም አስከባሪ ኃይሎች በተለይ የሀገር መከላከያ እና የፌዴራል ፖሊስ በትልቁ የኢትዮጵያን ሉዓላዊነት ከየትኛውም ጥቃት ለመከላከል የሚያስችል ቁመና ፈጥረዋል። ትልቁ ችግር ቁመናችን ተዳክሞ ሉዓላዊነታችን አደጋ ውስጥ ገብቶ ሀገር እንዳትፈርስ የሚል ፍራቻ ስለነበረ አዲስ ኃይል ማሰልጠን፣ አዲስ ትጥቅ ማስገባት፣ አደረጃጀት ማስተካከል፣ የአመራር ሽግሽግ ማድረግ፣ በስልጠናና በሁኔታ ትንተና አቅም የማስፋት በፖለቲካውም የኃይል አስተላለፍ ትንተናን በትክክል የመተንተንና የትኛው ኃይል በሀገር ደረጃ ጥቃት ሊያመጣ እንደሚችል በእውቀት ላይ የተመሰረተ አመራር ለመስጠት ሰፊ ስራዎች ሰርተዋል። የኃይል አስተላለፍ ትንተናው የአደጋን ሌብል ያሳያል። አደጋን ዲተሬ ማድረግ እና ከገባንበትም በአጭር ለማስቀረት የሚያስችል ደግሞ ዝግጅት በእነዚህ ተቋማት ሲደረግ ቆይቷል። ከዚህ አንጻር በጣም ሰፊ ስራ እንደተሰራ የተከበረው ምክር ቤት እንዲገነዘብ እና ለሀገር ለዋላዊነት የሚያሰጋን ነገር አሁን ባለው አቅም እንደሌለ ሙሉ አቅም መፈጠሩን መገንዘብ ያስፈልጋል። ከሰላም መደፍረስ እና የደህንነት ስጋት ጋር ተያይዘው ከቀረቡት ጥያቄዎች መካከል አንዱ በቤንሻንጉል በተደጋጋሚ ባልታወቁ ኃይሎች ተፈጽመዋል ስለሚባሉ የአያሌ ሰዎችን ሕይወት ስለቀጠፉ ድርጊቶች ነበረ። ጠቅላይ ሚኒስትሩ ለዚህ ጥያቄ የሰጡት መልስ እስከዛሬ ሲባሉ ከነበሩት አዳዲስ መረጃዎችን ያከለ ነበር። ቤንሻንጉል ክልል መተከል እና ካማሽ አካባቢ ብንወስድ ትንሽ ወሰብሰብ ያለ ነገር ነው። የቤኒሻንጉል ክልል ወይ የአማራ ክልል ጉዳይ ወይ የኦሮሚያ ክልል ጉዳይ አይደለም። ቤኒሻንጉል እንደምታውቁት ሰሜንና ደቡብ ሱዳን ያዋስናል። በተለይ ብሉናይል ይል የተባለውን በዛ ሳይድ እምብዛም ጠንከር ያለ መንግሥት የሌለውን ክልል ያዋስናል። ብሉናይል ለእኛ ብቻ ሳይሆን በዛ ሳይድ ላለው መንግሥትም ገና ብዙ ስራ የሚያስፈልገው አካባቢ ነው እና ብሉናይል ላይ በመቶ የሚቆጠሩ ሰዎች ይሰለጥናሉ፣ ዘመናዊ መሳሪያ ይታጠቃሉ። ቤኒሻንጉል ዘሆል ቦርደር ተዉና ከወረዳ ወረዳ የሚያገናኝ መንገድ በስፋት የሌለበት ክልል ነው። በዚያ አድርገው በመግባት ከጉዳዩ ጋር ትስስር የሌላቸውን ዜጎች ሕይወት አደጋ ውስጥ ከተዋል። አንዴ አይደለም፣ ሁለት ሶስቴ በተደጋጋሚ እርምጃ ተወስዶ ሲረግብ ወደዛ ወጥተው ዝግጅት አድርገው ሰላም ነው ሲባል ሲዘናጋ የመምጣት በሚዲያም የመደገፍ እና ጉዳዩን የማስተጋባት የብሔር ግጭት የማስመሰል ፍላጎት ሰፊ ነው። ይሄ ብዙ አክተር በውስጡ ያለው ቢሆንም ትልቁ ሼር ከህዳሴ ጋር ይያያዛል። የህዳሴ መንገድ በዚያ በኩል ያለውን መቁረጥና ማስቀረጥ ጋር እየያዛል። የተወካዮች ምክር ቤት አባላት መስከረም ሃያ አምስት ቀን 2013 ዓ ም የሀገሪቱ ፕሬዚዳንት ሳህለ ወርቅ ዘውዴ ለሁለቱ ምክር ቤቶች የጋራ ስብሰባ ያሰሙትን የመክፈቻ ንግግር መሠረት በማድረግ ለጠቅላይ ሚኒስትሩ ዛሬ ካነሷቸው ከ16 በላይ ጥያቄዎች 13ቱ የምክር ቤቱ አባላት ያነሷቸው ጥያቄዎች ከኢኮኖሚና ማኅበራዊ ጉዳዮች ጋር የተያያዙ ነበሩ። በዚሁ አኳያ ጠቅላይ ሚኒስትሩም ማብራሪያቸው በአብዛኛው በምጣኔ ሀብቱ መልካም ውጤቶችና በፈተናዎቹ ላይ አተኩረዋል። ባለፈው ዓመት ከኮቪድ ወረርሽኝ ጋር ተያይዞ የተፈለገውና የታቀደው ሀገራዊ የእድገት ግብ ባይደረስበትም ክንውኑን እንዲህ ሲሉ ገልጸውታል። በተደጋጋሚ እንዳነሳሁት ኢትዮጵያ በጣም ብዙ ኮሮናዎች ያሉባት ሀገር ስለሆነች ለአንደኛው ኮሮና ብቻ ቅድሚያ ሰጥተን ሌሎች ስራዎቻችንን በማቆም ኢኮኖሚያችንን አናናጋም እየተከላከልን ስራችን እንሰራለን የሚል ውሳኔ እንደ መንግስት እንዲሁም እንደ ህዝብ ስለወሰን በዓለም በጣም ጥቂት ሀገራት ማስመዝገብ የቻሉትን የኢኮኖሚ እድገት በአፍሪካም በምስራቅ አፍሪካ ብቻ የታየውን የፖዚቲቭ እድገት ከፍተኛ የሚባለውን ኢትዮጵያ ማስመዝገብ ችላለች። ስድስት ነጥብ አንድ ፐርሰንት የኢኮኖሚ እድገት መመዝገቡን የፕላን ኮሚሽን የአመቱ ሪፖርት ያመላክታል። ጠቅላይ ሚኒስትር አብይ አህመድ ከወራት ምናልባትም ላለፈው አንድ ዓመት ሲያንዣብብ ስለቆየው የበረሃ አንበጣ አሁን እያደረሰ ስላለው ጥቃት፣ በአንጻሩም አደጋውን ለመመከት መንግስታቸው አከናውኗል ስላሉት ስራም ሰፊ መብራሪያ ሰጥተዋል። የመከላከል ስራው ተሳክቶ የአንበጣውን መስፋፋት ማቆም ከተቻለ ጉዳቱንም ባለበትም መገደብ ከተቻለ በምርት ላይ የሚያስከትለው ቅናሽ ከአምስት በመቶ በታች እንደሚሆን ተናግረዋል። በዚህ ዓመት የኮሮናን አደጋ በመከላከል ትምህርት ቤቶች እንደሚከፈቱም አስገንዝበዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መለስካቸውን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። የአዲስ አበባ ከተማ አስተዳደር አምስት መቶ ስድሳ ተጨማሪ አውቶቡሶችን ተከራይቶ ወደ ስምሪት ማስገባቱን ምክትል ከንቲባዋ አዳነች አቤቤ አስታውቀዋል። እርምጃው የኅብረተሰቡን የኮሮና ቫይረስ ተጋላጭነት ለመቀነስ የታሰበ መሆኑን የከተማይቱ የትራንስፖርት ቢሮ ገልጿል። ጸሐይ ዳምጠው ከአዲስ አበባ ተጨማሪ አላት የከተማ አስተዳደሩ በአዲስ አበባ የሚስተዋለውን የትራንስፖርት ችግር ለመቅረፍ ከግሉ ዘርፍ ጋር በመቀናጀት 560 ድጋፍ ሰጪ አውቶቡሶችን በክራይ ወደ ስምሪት እንዲገቡ ማድረጉ ነው የከተማዋ ምክትል ከንቲባ አዳንቻ አቤቤ ያስታወቁት። ነገር ግን ምክትል ከንቲባ የገለጹት የከተማዋ የትራንስፖርት ችግር የቆየና ከመሰረቱ መፍትሄ ያልተሰጠ ችግር ነው። የከተማችን የትራንስፖርት ችግር የከረመ የዋለ ያደረ በየትኛውም ጊዜ መሰረታዊ ችግሩን መፍታት የሚችል ምላሽ ያልተሰጠው ውዝፍ ስራ ነው። በየዕለቱ ምን ያህል ህዝባችንን ያንገላታው እንዳለ ማየት የየዕለት ትዕይንት ሆኗል። በትራንስፖርት ችግር ምክንያት ገንዘብ ይባክናል፣ ጊዜ ይባክናል። ከገንዘብ ባለፈ የአካል የስነ ልቦና ጉዳት የሚደርስባቸው አንዳንድ ጊዜም ደግሞ ለዘረፋ ጭምር የሚዳረጉበት ምክንያት ሆኖ እያየነው ነው። ምክትል ከንቲባ የህዝብን ችግር መፍታት የሚቻለው በመንግስት ብቻ ሳይሆን በግሉ ዘርፍ ንቁ ተሳትፎ ነው ስሉም ተናግረዋል። በተለይ የዘርፉ አገልግሎት አለመዘመንና የአስተዳደር ክፍተቶች መኖራቸው ችግሩን ያባብሳል ነው ያሉት። ወይዘሮ አዳነች መንገዶቻችን የተሳለጡ አለመሆናቸውና በዚህም ዘርፍ እጥረት የመኖሩ ምክንያት ነው ያሉትም መንገዶች ለፓርኪንግ ለመኪና ማቆሚያ ጭምር የሚያገለግሉ ሆነው በመገኘታቸው ነው። ዋነኛ ብለን የምንጠቅሰው አንዱ ችግር ደግሞ የትራንስፖርት ዘርፉ አገልግሎት ያለመዘመን፣ ከዛ ጋራ የሚያያዙ የትራንስፖርት አስተዳደሩ ችግር ሆኖ ይገኛል። የከተማ አስተዳደሩ ህብረተሰቡ የትራንስፖርት አገልግሎት ለማግኘት የምደርስበትን እንግልት ለመቅረፍ እየሰራ ያለውንም ስራ ጠቅሷል። ምክትል ከንቲባውም አቅርቦትና ፍላጎቱ እንዲጣጣም ለማድረግ ወደ ሶስት ሺህ የሚደርሱ ዘመናዊ አውቶቡሶችን ከአስራ ሁለት ቢሊየን ብር በላይ በመመደብ በሚቀጥሉት ሁለት ዓመት ውስጥ ወደ አገልግሎት መግባት እንዲችሉ አቅዶ የግዢ ሂደቱን ጀምሯል። በተለይም የመንገድ ዘርፉን በዚህ ዓመት ብቻ አምስት ነጥብ አምስት ቢሊየን ብር በላይ በመመደብ መንገዶቻችን የተሳለጡ እንዲሆኑና የትራንስፖርት ችግሩን መፍታት እንዲያስችሉ ተደርጎ በትልቅ ትኩረት እየተሰሩ ነው ያሉት የአዲስ አበባ ትራንስፖርት ቢሮ ኃላፊ አቶ ስጦታው አከለ በበኩላቸው፣ የትራንስፖርት አገልግሎት እርምጃው የኮቪድ-19 ወረርሽኝ ያገናዘበ ነው ብለዋል። በድጋፍ የሚገቡ አውቶቡሶች አገልግሎት ሲሰጡ የኮቪድን ፕሮቶኮል፣ ኮቪድ-19ን የመከላከሉን ተግባር ማዕከል ያደረገ አገልግሎት አሰጣጥ ነው የሚሰጡት። ከተሽከርካሪዎቹ ጋርም ያሉ ሌሎች ተጓዳኝ ሰራተኞችም፣ ከዚህም በተጨማሪ ነዋሪውም ጭምር ኮቪድን መከላከል ተግባር ጥንቃቄ እያደረገ እንዲጠቀምና የትራንስፖርት አገልግሎት እንዲያገኝ ነው የምናሳስበው። እሱ ላይ ጠንከር ብለን የምንቆጣጠር ነው የሚሆነው ማለት ነው። አቶ ስጦታው አክለውም አዲስ ወደ ከተማ ትራንስፖርት የተቀላቀሉ አውቶቡሶች ከዚህ ቀደም ሸገርና አንበሳ ባስ ይደርሱባቸው በነበሩ አካባቢዎች ሁሉ አገልግሎት እንደሚሰጡ ገልጿል። ታሪፉም ጭምር ሕብረተሰባችንን በተመጣጣኝ ዋጋ የትራንስፖርት አገልግሎቱን ለመደገፍ የታሰበ ነውና በመላው የከተማችን አካባቢዎች አንበሳና ሸገር በሚሄዱባቸው ሁሉ እነዚህም አብረው የሚሄዱና አገልግሎቱን የሚሰጡ ነው የሚሆነው። አውቶቡሶቹ ከዛሬ ጀምሮ ለአንድ ሳምንት ለከተማ ማህበረሰብ ነፃ የትራንስፖርት አገልግሎት እንደሚሰጡ በሥነ ሥርዓቱ ወቅት ተገልጿል። ለአሜሪካ ድምፅ ሀይዳምጦ ከአዲስ አበባ። እምቦጭ አረምን ከጣና ሐይቅ ላይ ለማጥፋት የታለመ የአንድ ወር ዘመቻ በፌዴራል መንግሥቱና በአማራ ክልላዊ መንግሥት ዛሬ ተጀምሯል። ሥራው ሕዳሴ ግድብን ከአረሙ ስጋት ለማራቅም የታሰበ ነው። በዘመቻው ላይ ሁሉም ክልሎች እንደሚሳተፉና ለዘመቻው ማስፈጸሚያ ከመቶ ሚሊዮን ብር በላይ መመደቡን የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ዋና ዳይሬክተር አቶ ግዛቸው ሙሉነህ ገልጸዋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። ጣናን መታደግ ህዳሴ ግድብን መታደግ ነው በሚል መሪ ቃል የተጀመረው ዘመቻ ሁሉንም ኢትዮጵያዊ ያሳተፈ ነው ብለዋል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ዋና ዳይሬክተር አቶ ግዛቸው ሙሉነህ ዛሬ ለአሜሪካ ድምጽ ሲናገሩ በአንድ ወር ጊዜ ውስጥ ጣናን ከእንቦጭ በመታደግ ወደ ነበረበት መመለስና የህዳሴ ግድብንም ከእንቦጭ አረም ስጋት ነፃ ማድረግ ነው ሲሉም ገልጸዋል። ሰሌ ተከታታይ አንድ ወር ያህል የሚቆይ ነው የሚሆነው። በዚህ ዘመቻ ላይ ሁሉም ክልሎች ይሳተፋሉ። አማራ ክልል የራሱን ድርሻ ይወስዳል። ኦሮሚያ፣ ቤኒሻንጉል፣ ጋምቤላ፣ አዲስ አበባ፣ ድሬዳዋ እያለ ይሰጠዋል። እያንዳንዱ ለራሱ የተሰጠውን ድርሻ እምቦጭን ያስወግዳል። ማለት የትኛውም አይነት የማህበረሰብ ክፍል ይሳተፋል። ይሄንን ስራ የሚመራ በክልል አንድ ኮሚቴ በምክት ረሰ በፌዴራል ደግሞ ራሱን የቻለ የሚመራ ኮሚቴ ከመቶ ስድስት ሚሊዮን ብር በላይ ሞቢላይዝ ይደረጋል። አረሙን ዘጠና ከመቶ በላይ ማጥፋት የሚያስችል እንቅስቃሴ ይደረጋል ተብሎ ነው የሚታሰበው። ጣናን መታደግ ዳሴ ግድብን መታደግ በሚልም ጭምር እንቅስቃሴ እየተሰራ ያለው እና በቀጥታ ግንኙነት ያለው ስለሆነ እምቦጩን ላይንቀሳቀስ ባለበት እንዲቀር ካላደረግን ለሌሎችም የውሃ አካላት አደገኛ ስለሆነ እንደ ሀገር በዚህ ደረጃ ታስቦ ነው መሰራት ያለበት። ሶስት ዞኖች፣ ዘጠኝ ወረዳዎች እና አንድ የከተማ አስተዳደርን ጨምሮ በሰላሳ ቀበሌዎች ላይ የእንቦጭ አረሙ ተስፋፍቶ 4300 ሄክታር የሚሆነው የሐይቁን ክፍል ወሯል። የክልሉ መንግስት እንደተናገረው ክልሉ ሐይቁንና ሌሎች የውሃ ውስጥ አካላትን የማልማትና የመጠበቅ ኃላፊነት የተሰጠው ኤጀንሲ ከማቋቋም ባለፈ በጀት በመመደብ በተለያዩ ጊዜያት ሐይቁን ከእምቦጭ ለመከላከል ሙከራዎችን ሲያደርግ መቆየቱን አስታውሰዋል። አቶ ግዛቸው ዛሬ በተጀመረው ዘመቻ ከሁሉም ክልሎችና ከሁለቱ የከተማ አስተዳደሮች መንግስታዊና መንግስታዊ ያልሆኑ ተቋማት፣ የምርምር ማዕከላት፣ የሲቪክ ማህበራትና ልዩ ልዩ የህብረተሰብ ክፍሎች ተሳትፈዋል ተብሏል። እምቦጭን ለማጥፋት የተመረጠው ዘዴም የሰው ጉልበት ብቻ መሆኑን ነው አቶ ግዛቸው የጠቆሙት። ራሱን የቻለ ምክር ቤት ተቋቁሟል። በክልሉ ርዕሰ መስተዳድር የሚመራ በቦርድም ጭምር የሚመራ ነው። በስሩ ደግሞ የጣና እና የሌሎች የውሃ አካላት ልማትና ጥበቃ ኤጀንሲ ተቋቁሞ ስራዎች እየሰሩ ነው ያሉ እነዚህ አካላት ጥናቶችን ለማስጠናት ሞክረዋል። የጥናቶች ብዙ ናቸው። ሸልፍ ላይ ያሉ ብዙ ናቸው። በእርግጥ ብዙዎቹ ተግባራዊ ያልተደረጉም። አብዛኛው ጥናቶች የሚያመላክቱ በጉልበት ሐይቁን የወረረውን እምቦጭ ማስወገድ እንደሚቻል ነው። ጥናቶች ብቻ ሳይሆን ይሄ ሐይቅ እንደዚህ አይነት አረም በርካታ ሀገሮች ወደ አምሳ የሚጠጉ ሀገሮች ላይ አይቆች ላይ የተከሰተበት ሁኔታ ነው ያለው። አብዛኞቹ አይቆች የታደጉት በጉልበት በማስወገድ በሰው ጉልበት በማስወገድ ነው። የብዙዎቹ ተሞክሮ ነው ያመላከጠው። አሁን በደረስነበት ድምዳሜ ዘጠና በመቶ እና በላይ አካባቢ አረቡን በሰው ጉልበት ማስወገድ ይቻላል ማለት ነው። እንቦጭ በሚገኝባቸው ቀበሌዎችና ወረዳዎችም ከሁለት መቶ ሀምሳ እስከ ሶስት መቶ ሰው በየቀኑ የሚሰማራ መሆኑንም አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ወደ ተከታዩ ዘገባ እንለፍ። የትግራይ ክልላዊ መንግስት ልዩ የኮማንዶ ኃይል ትናንት ለሁለተኛ ጊዜ አስመርቋል። በምረቃው ስነ ስርዓት ላይ የተናገሩት የክልሉ ምክትል ፕሬዚደንት ዶክተር ደብረ ጽዮን ገብረ ሚካኤል የትግራይ ህዝብ እንዲራብ ፌዴራሉ መንግስት ከአንበጣ ጋር ወግኖ እየሰራ ነው ሲሉ ከሰዋል። የግብርና ሚኒስቴር ለምክትል መስተዳድሩ ክስ በሰጠው ምላሽ መንጋውን በመከላከል ክልሉን እስከዛሬም እያገዘ መሆኑን ተናግሯል። ሙሉጌታ አጽባሃ ከመቀሌ ተጨማሪ አለው። በትግራይ ፖሊስ ኮሌጅ ውስጥ ለሰባት ወራት የሰለጠኑ የክልሉ ልዩ ኮማንዶ በትናንትናው ዕለት ተመርቀዋል። የልዩ ኮማንዶ ሰልጣኞች ምረቃ ሁለተኛ ዙር መሆኑን በምርቃት ስነስርዓቱ ተገልጿል። በልዩ ኮማንዶ ሰልጣኞች ምርቃት የተገኙ የትግራይ ክልል ርዕሰ መስተዳድር ዶክተር ደብረ ደብረጽዮን ገብረ ሚካኤል ተመራቂዎች በትግራይ ላይ ከውስጥ ይሁን ከውጭ ሊደርሱ የሚችሉ ችግሮች ቀድሞው በማክሸፍ ዙሪያ እንድትሰሩ ድርብ ኃላፊነት ተሰጥቷቸዋል ሲሉ ተናግረዋል። ትግራይ ለማንበርከክ የሚደረገው ጥረትም ልትመክቱ ይገባል ብለዋል ናይ የውስጥና የውጭ ኃይሎች ተባብረው ትግራዋይ አንገቱ ደፍቶ እንዲሄድ ከሰው በታች እንዲሆን ሁሉም አይነት ሴራና እርምጃዎች በትግራይ ሕዝብ ላይ በሚወስድበት ጊዜ ሕዝባችንን ለማንበርከክና ለማጥፋት በሚንቀሳቀሱበት ጊዜ ወደ የትግራይ የጸጥታ ኃይል እየተቀላቀላችሁ የምትገኙት በየጊዜው በሚሴሩ ሴራዎች በመመከት የሕዝባችሁ ሰላምና ደህንነት ዋስትና እንዲኖረው በከፍተኛ ተነሳሽነትና ኃላፊነት እንድትት tá gelu. ታሪካዊ አደራ ተሸክማቸዋል። የህዝባችሁ ሰላም ለመጠበቅ በማንኛውም ሁኔታ ለህዝባችሁና ህገ መንግስቱ ታዛዥ እንድትሆኑ ለህዝብ ማዕከል ያደረገ ስራ እንድትሰሩ፣ ወንጀል እንድትከላከሉ፣ ጸጥታ እንድትጠብቁና ሰላም እንድታረጋግጡ የትግራይ ህዝብ ኮማንዶዎች ትልቅ ኃላፊነትና አደራ ተሰጥቷቸዋል ነው ያሉት ዶክተር ደብረ ጽዮን። በንግግራቸው የፌዴራል መንግስት የትግራይ ህዝብ ለማስራብ ከአንበጣ ጋር ወግኖ እየሰራ ነው በማለት ከሰዋል። ህዝብን መንግስትን ትግራይ እስለምበጣኑ ምካት ዝገብሮ ርብርብ ክንዲ ምድጋፍ ምዕንቃፍ ምሕሳው የትግራይ ህዝብና መንግስት የአንበጣ መንጋ ለመከላከል እያደረጉት ያለው እንቅስቃሴ ከመደገፍ ይልቅ ማደናቀፍና መዋሸት ህዝብ በረሃብ እንዲሞት የሚቻላቸውን ያህል የአንበጣ መንጋን እየደገፉ ይገኛሉ። ከዚህ አልፈው ደግሞ ከሌሎች የአገሪቱ ተማሪዎች የትግራይ ህጻናት ተማሪዎች ለይተው የአፍና አፍንጫ መሸፈኛ ማስክ ለትግራይ መንግስት አንሰጥም በማለት በህዝባችን ላይ በበደል ላይ በደል ለመፈጸም ወደኋላ የማይሉ ጨካኞች መሆናቸው አሳይተዋል። Não é, Lout? የትግራይ ሕዝብ መሪዎቹ ኮሮና እየተከላከለ በመምረጡ ጫናዎች እየደረሱበት ይገኛል ያሉት ዶክተር ደብረ ጽዮን ከፌዴራል ስርዓቱ እንዲወጣ ብዙ ግፍና በደል እያደረሱ እየገፉት ይገኛሉ ብለዋል። በአንበጣ መከላከል ጉዳይ የፌዴራል መንግስት እያደናቀፈ ይገኛል ስለተባለው ጉዳይ በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር ተወካይ ለአቶ ታምሮ ከበደ የአንበጣ መንጋ ለመከላከል ለትግራይ ክልል የኬሚካል ተሽከርካሪዎች እንዲሁም ለባለሙያዎች የሚሆን የውሎ አበል ወጪ በማገዝ የዛሬዋ እለት እየሰራን እንገኛለን ብለዋል። እስካሁን በክልሉ ያላደረግነው ድጋፍ በአውሮፕላን የኬሚካል ርጭት ማካሄድ ነው። እሱም እጥረት ስላለብን ነው ብለው በቅርቡ የሚገቡ ኬሚካል የሚረጩ አውሮፕላኖች አሉ። እነሱ ሲገቡ የመከላከል ስራውን ያግዙናል በማለት ገልጸዋል። ግብርና ሚኒስትር ከአንበጣ ጋር ወግኖ ምንም አይነት ጉዳት በትግራይ ክልል ግን ተባብረን ብንሰራ ነው የሚሻል እንጂ በአንድ ሀገር ውስጥ ሆነን ፌደራል እንደዚህ አድርጓል ክልል እንደዚህ አድርጓል የሚባለው ነገር ነ ግልጽ አደለውም። ስራ ግን እኔ ነኝ። የትምህርት ሚኒስትር በማህበራዊ የትስስር ገጹ እንደገለጸው ኮሮና ለመከላከል ለተማሪዎች በአገር ደረጃ ከሀምሳ ሚሊዮን በላይ የአፍናፍንጫ መሸፈኛ ማስክ ለሁሉም ትምህርት ቤቶች እያሰራጨ መሆኑ ገልጾ ክፍፍሉ የሁሉም ክልልና ከተማ አስተዳደር ትምህርት ቢሮዎች እየተረከቡ መሆኑ በመግለጽ በትግራይ ክልል ላሉ ትምህርት ቤቶች ደግሞ የፌዴሬሽን ምክር ቤት በወሰነው ውሳኔ መሰረት ዞንና ወረዳዎች ተረክበው ለትምህርት ቤቶች እንዲያከፋፍሉ ጥሪ ተደርጎላቸዋል በማለት አስታውቋል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም ተከታዩ ዘገባ ወደ ኬንያ ይወስደናል። በኬንያ የመንግሥትን አገልግሎቶች የማዘመን ሥራ እንደሚቀጥሉ ፕሬዚደንቷ ኡሁሩ ኬንያታ አስታውቀዋል። አገልግሎቶቹን የማዘመኑ ስራ የአገር በቀል ቴክኖሎጂ እድገትን እንደሚያፋጥንና የስራ እድሎችን እንደሚያሰፋ ፕሬዝደንቱ ተናግረዋል። ገልሞ ዳዊት ከናይሮቢ ዝርዝሩን ይዟል። ኬንያታ ባሳለፍነው ሳምንት ማብቂያ ላይ በኬንያ ዱር እንስሳት ጥበቃ ቢሮ ተገኝተው በአገሪቱ ወጣቶች የተሰሩ በርካታ ስራዎችን በጎበኙበት ወቅት አስተዳደራቸው በመንግስት የሚሰጡ አገልግሎቶችን በማዘመን ወጣቶችን ተጠቃሚ ያድርጋል ብለዋል። በኬንያ ወጣቶች የዲጂታል ኢኮኖሚውን በመገንባት ውስጥ ሚናቸው ከፍተኛ መሆኑን ጠቅሰው የኬንያ የተፈጥሮ ሀብትን የሚያሳይ ካርታ በኬንያውያን ባለሙያዎች እየተዘጋጀ ነው ብለዋል። በሀገራችንና በአካባቢያችን ስላሉ የተፈጥሮ ሀብቶችን የሚያሳይ ካርታን የማበጀት ስራን በተመለከተ መንግስት ሲጠይቅ አንድ ልጠቅሰው የማልፈልግ የውጭ ኩባንያ ስራውን ለማከናወን እስከ 2.76 ሚሊዮን የአሜሪካን ዶላር ነበር የተጠየቀ ነው። ያውም መረጃው በውጭ ሀገር ስለሚከማች የትኛውን መረጃ በየትኛው ጊዜ የማግኘት መብታችን የሚወሰኑት እነሱ ነበሩ። አሁን ግን የተጠየቅነውን አስር በመቶ እንኳን ሳናወጣ የተፈጥሮ ሀብታችንን የሚያሳይ ካርታ በኬንያውያን ባለሙያዎች ውጭ ስራው ተሰርቶ ሊጠናቀቅ ነው። እናም ሲጠናቀቅ የኬንያ ምድር የያዘውን ሁሉንም ተፈጥሮ ሀብት ውሃ፣ ወርቅና የተለያዩ ብረታ ብረቶች የት እንዳሉ የሚያሳይ መረጃ በእጃችን ይሆናል። ያንም ለህዝባችን በሚሆን መልኩ በጥቅም ላይ እናውለዋለን። እናም ይህ ሁሉ ሥራ በእነዚህ ወጣቶች ነው እየተሠራ ያለው ብለዋል ኬንያታ። ፕሬዝደንት ኬንያታ የካርታ ሥራው በሚመጣው ዓመት ይጠናቀቃል ብለዋል። ቀጥለው ፕሬዝዳንት ኬንያታ የተናገሩት የኬንያ መንግስት አገልግሎት ለማግኘት ተፈላጊ ነው የተባለውን የዜጎች የግል መለያ ቁጥር ወይም ሁዱማ ናምበር ጉዳይ ነው። ፕሬዝዳንቱ የግል መለያ ቁጥር የያዘው መረጃ በኬንያ መንግስትና በኬንያውያን ብቻ እየተሰራ ያለ ስራ መሆኑን ገልጸው የኬንያ ኢኮኖሚ በፍጥነት ወደ ዲጂታል ለማስገባት አዎንታዊ ሚና አለው ብለዋል። ይህም የመንግስት ገቢን ለማሳደግ ለዜጎችም የሚሰጠውን አገልግሎት ተደራሽ ለማድረግ መልካም አጋጣሚ ይፈጥራል ካሉ በኋላ የግል መለያ ቁጥር መረጃው በውጭ ኩባንያዎች እየተፈጸመ ነው በሚል እየተነገረ ያለውን መረጃን አስተባብለዋል። ኬንያታ መንግስት ወጣቶች ኢኮኖሚውን ዲጂታል የማድረጉ ስራ ውስጥ መሳተፋቸው ለእነሱም ሰፊ የስራ ዕድል እንዲፈጠር ማድረጉን ገልጸዋል። ኬንያ በዚህ በአገባድ ነው የግሮጎሳውያን ዘመን 2020 ሀገራዊ የህዝብ ቆጠራ ያደረገች ስትሆን ቆጠራውንም በሀገሩ በተፈበረኩ መሳሪያዎች መፈጸሟን የኬንያ ኢንፎርሜሽንና ቴክኖሎጂ ሚኒስቴር ያኔ መግለጹ ይታወሳል። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ ወደ ዩናይትድ ስቴትስ ፖለቲካ እንሸጋገር። የዩናይትድ ስቴትስ ፕሬዚደንታዊ ምርጫ የፊታችን ጥቅምት ሀያ አራት ወይም ኖቬምበር ሶስት ይካሄዳል። ሁለት ሳምንታት ናቸው የቀሩት። ተቀማጩ ሪፐብሊካን ፕሬዚደንት ዶናልድ ትራምፕ እና ዴሞክራቲኩ የቀድሞ ምክትል ፕሬዚደንት ጆዜፍ ባይደን የምረጡኝ ቅስቀሳቸውን አጠናክረው ቀጥለዋል። ሪፖርተራችን ሚሼል ኩዊን ከዋሽንግተን ዲሲ ያጠናቀረችው ዘገባ ዝርዝሩን ይዟል። ቆንጅታ እየታቀርበዋለች የምርጫው ተፎካካሪዎች ፕሬዚደንት ዶናልድ ትራምፕ እና የቀድሞ ምክትል ፕሬዚደንት ጆ ባይደን በዚህ ሳምንትም ለምረጡኝ ቅስቀሳ በተለያዩ የሀገሪቱ አካባቢዎች መዘዋወራቸውን ይቀጥላሉ። የፊታችን ሐሙስ ደግሞ ቴኔሲዋ ናሽቪል ከተማ ላይ በአካል ተገናኝተው አንድ ሰዓት ተኩል የሚፈጅ ክርክር ያካሂዳሉ። ከፓርቲ ወገኝተኝነት ነፃ የሆነው የፕሬዝደንታዊ ክርክሮች ኮሚሽኑ እንዳስታወቀው የሐሙሱ ክርክር የዘሮች ጉዳይ በአሜሪካ የአየር ንብረት ለውጥ ኮቪድ-19 ወረርሽኝን መዋጋት የሚሉና ሌሎችንም ጉዳዮች ያካተተ ይሆናል የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፐሎሲ ዋይት ሀውስ በኮቪድ-19 ምክንያት መጎዳቱን ለቀጠለው ለሀገሪቱ ኢኮኖሚ ያንሰራራ ዘንድ የታቀደውን ድጋፍ እስከ ነገ ማክሰኞ ማጽደቅ አለበት ብለዋል ለክፍላተ ሀገር እና ለአካባቢ አስተዳደሮች ምን ያህል የገንዘብ ድጋፍ እንደሚሰጥ እንዲሁም በሌሎችም ጉዳዮች ዙሪያ መግባባት ላይ ያልተደረሱባቸው ነጥቦች እንዳሉ ይታወቃል። ስምምነት ላይ ለመድረስ ስለምንፈልግ ወደ ድርድሩ መምጣት እንችላለን። አሁኑኑ ልናደርገውም እንችላለን። ምን ልዩነት አለው? የጥቂት ቀናት ጉዳይ ነው። ከምርጫው በፊት ልናደርሰው እንችላለን ማለት ነው እንጂ የጥቂት ቀን ልዩነት እኮ ነው። በተቻለ መጠን ቶሎ እንዲሆን ነው የምንፈልገው። በሀገሪቱ ዙሪያ እስካሁን ከ27 ሚሊዮን በላይ መራጮች ከወዲሁ ድምፃቸውን ሰጥተዋል። ባለፈው ፕሬዝደንታዊ ምርጫ በተመሳሳይ ጊዜ ከምርጫው ቀን ቀድመው ድምፃቸውን ከሰጡት በስድስት እጥፍ የሚበልጥ አሃዝ መሆኑን ሂደቱን እየተከታተሉ ያሉ የፍሎሪዳ ዩኒቨርሲቲ ፕሮፌሰር ተናግረዋል። እስካሁን ባለው ጊዜ አስቀድመው ድምፅ የሰጡት መራጮች የሪፐብሊካን ፓርቲ ደጋፊ ከሆኑት አካባቢዎች ይበልጥ ዲሞክራቲክ ፓርቲው ድጋፍ ባለው አካባቢ ወረዳዎች ይበዛሉ። በበርካታ ብርቱ ፉክክር የሚካሄድባቸው ክፍለ ግዛቶች ጆ ባይደን ትራምፕን እየመሯቸው ነው። አንዳንድ ሪፐብሊካኖችም ከፕሬዝደንቱ ገሸሽ እያሉ ወይም ጆ ባይደን ሊያሸንፉ ነው የሚል ስጋታቸውን እያሰሙ ናቸው። የሪፐብሊካን ፓርቲው ብሔራዊ ኮሚቴ ሊቀመንበሯ ሮና ማክዳኒየል ግን በምርጫ እለት ሪፐብሊካኖች ፕሬዝደንቱን ለመምረጥ ይጎርፋሉ ብለዋል። እኛ ትልቅ ድጋፍ እያየን ነው በእውነትም በጣም ብዛት ያለው ሕዝብ ፕሬዝዳንቱን በመደገፍ እየወጣ ነው። ያለነው ምርጫ ላይ ነው ከፕሬዝዳንቱ ጎን ተሰልፎ መወዳደር እንደሚጠቅመው የማያውቅ ሪፐብሊካን ካለ በኋላ ኋላ የሚጎዳው ራሱን ነው። በነዚህ በምርጫው ቀን መዳረሻ ቀናት ሁለቱም ተፎካካሪዎች ደጋፊዎቻቸው ድምፅ እንዲሰጡ መቀስቀሳቸውን ቀጥለዋል። የዜናና የመጽሔቱ ክፍለ ጊዜ ተጠናቀቀ። ከዚህ መደበኛ ስርጭታችን በተጨማሪ በተመሳሳይ የአየር ሞገዶች ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ካም በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ላይም እንገኛለን። ቪኦኤ አምሀሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ሆርን ሞቢ ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። ከሰኞ እስከ አርብ አህዱ ራዲዮ ዘጠና አራት ነጥብ ሦስት ላይም ዝግጅቶቻችንን በቀጥታ ማዳመጥ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። የዌብ ና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው አዳነች ፍስሐይ፣ ዋና አዘጋጅ ትዝታ በላቸው። እኔም የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንሸጋገር። በአማራ ክልል ምስራቃዊ አካባቢዎች በበረሃ አንበጣ መንጋ ጉዳት ለደረሰባቸው አርሶ አደሮች የዕለት ደራሽ የምግብ ድጋፍ ማድረስ ተጀምሯል። አርሶ አደሮቹን በዘላቂነት ለማቋቋም በመስኖ ስራዎች ላይ ትኩረት እንደሚደረግ ተገልጿል። ደቡብ ወሎ ውስጥ መንጋውን መግታት እንደተቻለ እና በኦሮሞ ብሔረሰብና በሰሜን ሸዋ ዞኖች ግን በስፋት እየተከሰተ መሆኑን ከየአካባቢው የተገኙ መረጃዎች አመልክተዋል። መስፍን አራጌ ከደሴ ዝርዝሩን ይዟል። የአንበጣ መንጋው ሰፊ ጉዳት ካስከተለባቸው የደቡብ ወሎ ዞን ወረዳዎች ወረባቦ በቀዳሚነት ይነሳል። በስሩ ካቀፋቸው 22 ቀበሌዎች አስራ ሁለቱ በአንበጣ መንጋው ሰብላቸው ከጥቅም ውጭ ሆኗል። ከመንጋው የተረፈውም ቢሆን ለእንስሳ መኖ እንጂ ለሰው ቀለብ አይውልም። እኛ የአንበጣ የበላን ቁጭ ብለን ዝም ብለን አይደለም። ክልል ሁለት ወርደን አሽኩሌ ላይ ስንት ቀኝ እኛ አሁን መርጫ የተሸከምኩበት ይሄ ጀርባ አሁን የሚወጣው ጀም ነው። እቺ በሞተር የምትረጨውን አስሌ የረጨሁበት አሽኩሌ ላይ ጀም ነው የምተፈው። አንበጣው እንዲህ ብሎ በላን እንጂ እዛው አፋር ክልል ላይ ተዋግተነው ነበር። ብንለው ብንለው ብንለው ብንለው ብንለው ተስኖን ይሄን ሊበላን ቻለ። ዘንድሮ ከምህር ሰፊ ምርት ይገኛል ብለው አስበው የነበሩት በወረባቦ ወረዳ የቦከክስ አካባቢ አርሶ አደሮች ባልተጠበቀ አጋጣሚ የተከሰተው አንበጣ ምርታቸውን ብቻ ሳይሆን ተስፋቸውንም እንደጎዳው ይናገራሉ። በዘንድሮ ሁለት ትልቅ ምርት ይጠበቅ ነበር እንደኛ ወረዳ። አሁን ግን እንጭጩን ጨፍጭፈን እንኳን እሸት የምንቆላው ነገር አላገኘን ያለውን ነገር ጠርጓን በጣም ጨርሷል። ቤት ምንም ነገር የለም ማለት ነው። እንዲህ ያለ አሁን ተብለተናል፣ ሙተናል

በዘላቂነት በማቋቋም ይታደገን ሲሉም ጥሪ አስተላልፈዋል። አስቸኳይ እርዳታ ያው ህዝቡ ይጠይቃል ማለት ነው። እርዳታው ደግሞ አጥጋቢ መሆን አለበት። ይሄ ህዝብ እራቱን በልቶ ቁርስ የሚደግምበት አቅጣጫ የያዘ እርዳታ መሆን አለበት። ከእናንተ የምንጠይቀው እኛ አሁን እርዳታ እርዳታ ይባላል። ወላ አንደኛው መሬት ብቻ አሸቸ በልቼ በነበር ደስ ይለኝ ነበር። ጫማ የምንገዛው በአመት ነው። ልብስ የምንገዛው በአመት ነው። እኛ ገበሬ ጫማ የምንገዛቸው ለልጆቻች በአመት፣ ልብስ የምንቀይረው በአመት፣ እምንበላው ቂጣ Tchau, አጣል ያ በአመት የምንቀይረውን ጫማ አጣል። የዞኑ ምክትል አስተዳዳሪ ሰይፉ ሰይድ አንበጣ መንጋው በወረዳው 39 ሄክታር የሚገመት የሰብል የግጦሽ ና የቁጥቋጦ ማሳ ላይ ጉዳት ማድረሱን አረጋግጠዋል። አስር ሺህ የሚደርሱ አርሶ አደር አባወራዎች የጉዳቱ ሰለባ መሆናቸውንም ጭምር ነው ያብራሩት። አርሶ አደሩን ከልብ ሰባሪው ጉዳት ሙሉ በሙሉ ማከም ባይቻልም አጋርነታችንን እንግለጽ በሚል መርህ የደቡብ ወሎ አስተዳደር ከዞኑ ብልጽግና ጽሕፈት ቤት ጋር በመተባበር የዕለት ደራሽ ምግብ አሰባስበው ድጋፍ አድርገዋል። ሰማንያ ኩንታል ነጭ ዱቄት፣ ወደ ሀያ ዘጠኝ ኩንታል ማካሮኒ፣ ወደ መቶ ሀምሳ ካርቶን ብስኩት፣ ሩዝ ና ፓስታ ጨምሮ ግምቱ በብር ሲተመን ወደ ሶስት መቶ ሰላሳ አምስት ሺህ አምስት መቶ ብር የሚገመት ሀብት ነው። እንደ ዞን አሰባስበን አስቸኳይ እርዳታ የሚያስፈልጋቸው በተለይ ደግሞ ሴቶችና ሕጻናት በዚህ ተጎጂ ሊሆኑ ስለሚችሉ ለነሱ ድጋፍ ነው አሰባስበን የመጣ ነው። በጣም የተጎዱ አርሶ አደሮች ተመልምለው ይሄ የዕለት እርዳታ እንዲሰጣቸው ይደረጋል። በዘላቂነት የተጎዱትን አርሷ ሀገሮች ለማቋቋም ይህ አካባቢ የከርሰ ምድር ውሃ ብዙ አለ። ይህን የከርሰ ምድር ውሃ በመጠቀም እንዲሁም ደግሞ የተገነቡ የመስኖ አውታሮች አሉ፣ የመስኖ ትልልቅ ግንባታዎች አሉ። እነዛን በፍጥነት ወደ ስራ በማስገባት አርሶ አደሮቹ የተበላው ማሳ ንስዶ ወደ መስኖ እንዲገቡ እና በዘላቂነት ያጡት ምርት የሚያካክሱበትን አማራጭ ለማመቻቸት እቅዶችን አቅደናል። በተመሳሳይ የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ምክትል ኮሚሽነር ታገኘ አደመ በበረሃን በጣ ጉዳት ደርሶባቸው የተለዩ በሰሜን ወሎ የራያ ቆቦና ሀብሩ፣ በደቡብ ወሎ የወረባቡ፣ በኦሮሞ ብሔረሰብ የባቲና፣ በሰሜን ሸዋ የቀወት አካባቢ አርሶ አደሮችን ለመደገፍ ዘጠኝ ሺህ ኩንታል ገደማ ስንዴ እየተጓጓዘ ነው ብለዋል። እንደ አደጋ መከላከል ኮሚሽን ጉዳት ለደረሰባቸው እና የዕለት ቀለብ ድጋፍ ለሚያስፈልጋቸው የሕብረተሰብ ክፍሎች አስቸኳይ የሆነ የቀለብ አቅርቦት እንዲቀርብ ከአራት ቁጥሮች ማለት ነው ከደቡብ ወሎ፣ ሰሜን ወሎ፣ ሰሜን ሸዋና ኦሮሞ ብሔረሰብ ዞን ተጎጄ ክፍሎች በመለየትና መረጃውን በማደራጀት የእለት ቀለቡ በአስቸኳይ ወደ እነዚህ አካባቢዎች እንዲጓጓዝ የፌዴራል አደጋ ስራ አመራር ኮሚሽንን ጠይቀናል። ዝም ብለን እየጠበቅን አይደለም። ያኛው ፕሮሰስ ተደርጎ እስከሚመጣ ድረስ እንደ ክልል ደግሞ የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን ከክልሉ ካለው ክምችት ላይ ለተጎጂዎቹ የእለት ቀለብ በማጓጓዝ ላይ እንገኛለን ማለት ነው። ድጋፉ ተጠናክሮ እንደሚቀጥልም ተናግረዋል። የክልሉ ሴቶች ህጻናትና ወጣቶች ህጻናቶች ጉዳይ ቢሮም ከ400 ሺህ ብር በላይ የሚወጡ የዕለት ቀለብ አልሚ ምግብና ለተማሪ ህፃናት የትምህርት ቁሳቁሶች አቅርበዋል። እኛን ጉዳያት ለማያት ዝ ስለተገኛችሁ በህዝባችን ስም ከልብ እናመሰግናለን። እኛን አሽኩላ የመጣል ሰው አረባች መቶ የጠየቀች ሰው በወግሳ መቶ የጠየቀች ሰው በዚህ ቁስ ላይ የጠየቃችሁት ነው። ዘመዶቻችን ደቡብ ወሎ ውስጥ የተከሰተውን የአንበጣ መንጋ መከላከል የተቻለ ሲሆን፣ ሰሜን ሸዋ ላይ ግን ክስተቱ እየተባባሰ መምጠቱ ተገልጿል። እንደ ዞኑ ዋና አስተዳዳሪ ታደሰ ገብረጻድቅ መግለጫ በአስር ወረዳዎች በሰላ ሰባት ቀበሌዎች ላይ የተከሰተው የበረሃ አንበጣ በሰብል ላይ ጉዳት እያደረሰ ነው። በምርት ላይ የሚደርሰውን ጉዳት ለመከላከል የደረሱ ሰብሎችን መሰብሰብ መጀመሩንም አስተዳዳሪው ገልጸዋል። ጠቅላላ ዞናዊ ንቅናቄ ፈጥረን አሁን ሰብሎችን ስበስ እያነሳን ያለነው አጋጣሚ ዛሬ እኔ ወደ ሶስት ወረዳዎችና ልዩ ልዩ የዞን ተቋማትን ይዤ ምንጃር ላይ ሰብል ስብሰባ ላይ ነዋል ነው። ትንሽ አሁን ምንጃር ላይ ዛሬ ትንፋሽ ሰጥቷል። በረትና ቆት ላይ ደግሞ ዛሬ ትንሽ ቁጥሩ የጨመረ አንበጣ መንጋ እንቅስቃሴ እያደረገ ነው ያለው። ስለዚህ በአጠቃላይ አሁን ያለው ሁኔታ ጉዳቱን ወስን ስናየው ከዜሮ ነጥብ አምስት እስከ መቶ ፐርሰንት ድረስ ጉዳትም አድርሷል። እስከ ትናንት ባለው መረጃ በሰሜን ሸዋ ዞን አርባ ሰባት ሺህ የሚደርሱ ቤተሰቦች በአንበጣ መንጋው ጉዳት ደርሶባቸዋል። ለአሜሪካ ድምጽ ሬዲዮ መስፍን አራቂ። ጤና ተከታዩ ዝግጅት ነው አፍሪካ ውስጥ የአእምሮ ህሙማንን ከሰብአዊ ክብር ባነሰ ሁኔታ መያዝ የተለመደ መሆኑን ሂዩማን ራይትስ ዋች በቅርቡ ባወጣው ሪፖርት አስታውቀዋል። እድሜያቸው አስር ዓመት ከሆነ ሕፃናት አንስቶ ለመንቀሳቀስ አስቸጋሪ በሆኑ ጠባብ ቦታዎች ውስጥ ማሰር ከሚፈጸምባቸው የጭካኔ አድራጎቶች መካከል የሚጠቀሱ መሆናቸውን ሪፖርቱ ገልጿል። እንዲህ አይነት አድራጎቶች በአብዛኛው በታማሚዎች ቤተሰቦች እንደሚፈጸሙና በብዙዎቹ የአፍሪካ ሀገሮች የአእምሮ ጤና አገልግሎት እንደማይሰጥ ወይም አገልግሎቱ ደካማ መሆኑም ተነግሯል። አኒታ ፓውል ከጆሐንስበርግ ያጠናቀረችው ዘገባ ዝርዝሩን ይዟል። ጽዮን ግርማ ታቀርበዋለች። የአእምሮ ህመም ስላጋጠመው ለአንድ ዓመት ያህል ከአለት ድንጋይ ጋር በሰንሰለት ታስሮ የቆየውን የቤንጃሚን ቢላልን ታሪክ የሚናገረው ዘገባ ይህ የግሪክ አፈ ታሪክ አልነበረም ብሎ ይጀምራል። በላይቤሪያ ሞንሮቪያ ውስጥ የሚገኘው ቢላል ታሪክ የእሱ ታሪክ ብቻ አይደለም። በመላው ዓለም የሚገኙ በተለይ ደግሞ በአፍሪካ በመቶ ሺዎች የሚቆጠሩ ሰዎች እውነተኛ ታሪክ ነው። ከጥቂት ዓመታት በፊት ወደ አንድ የእምነት ቦታ በእናቴና አያቴ አማካኝነት ለፈውስ በሚል ተወሰድኩ። በዚያም ከአለት ድንጋይ ጋር ታስሬ ለ11 ወራት ቆየው። በጣም አስደንጋጭ ቦታ ነበር። እነሱ ሲፈልጉ ከሚሰጡን ምግብ ውጪ ምግብ አልነበረም። ለመንቀሳቀስ ምንም አይነት ነጻነት አልነበረኝም። መንቀሳቀስ ስፈልግ የምንቀሳቀሰው የታሰረልኝ ሰንሰለት እስከሚያስኬደኝ ድረስ ብቻ ነበር። በላይቤሪያ የሚገኘው ብቸኛው የአእምሮ ጤና ማዕከል ሐኪሞች እንደሚሉት ቢላል ለ11 ወራት በሰንሰለት ታስሮበት ከነበረው ቦታ ሲወጣ በከፍተኛ ድብርት ይሰቃይ ነበር። እንደ አውሮፓውያን አቆጣጠር በ2016 ዓ ም የዓለም ጤና ድርጅት ደብሊው ኦች ባወጣው ላይቤሪያን የተመለከተ ሪፖርት በላይቤሪያ ከአምስት ሰዎች መካከል አንዱ ከመካከለኛ እስከ ከፍተኛ የአእምሮ መቃወስ ይደርስበታል። በዚሁ የድርጅቱ መረጃ መሰረትም የምዕራብ አፍሪካ ሀገሮች አንድ የአእምሮ ጤና ሐኪም ብቻን የነበራቸው። በተጨማሪም ድህነትና ለችግሩ ያለው ግንዛቤ አነስተኛ መሆን የአእምሮ ጤና ጉዳይ ቅድሚያ የሚሰጠው እንዲሆን አላስቻለውም። ይህ ደግሞ ልጆቻቸው የታመሙባቸው ቤተሰቦች በከፍተኛ ስቃይ ውስጥ እንዲገቡ አድርጓቸዋል። የሂዩማን ራይትስ ዎች የአካል ጉዳተኞች መብቶች አጥኒ ክሪቲ ሻርማ እንዲህ ያለው አያያዝ ምንም እንኳን በአፍሪካ ውስጥ የተስፋፋ ቢሆንም ችግሩ ግን ዓለም አቀፋዊ ነው ይላሉ። ክሪቲ ድርጅቱ በዚህ ዓመት ያወጣውን አስደንጋጭና ለመስማት የሚከብድ ሪፖርት ያዘጋጁ ሰው ናቸው። በዚህ አስቸጋሪ ሁኔታ ውስጥ ያለፉ ሰዎች ያካፈሏቸውን ታሪክ ጨምረው Shackled people live in extremely unsanitary and degrading conditions. Many are forced to eat, sleep, urinate, defecate. በሰንሰለት የሚታሰሩ ሰዎች እጅግ በሚሰቀጥጥ እና የሰውን ልጅ ክብር በሚያዋረድ ሁኔታ ጽዳቱ ባልተጠበቀ ቤት ውስጥ እንዲኖሩ ይደረጋሉ። አብዛኞቹ በጣም ጠባብ በሆነ ቦታ ላይ እዚያው እንዲበሉ፣ እዚያው እንዲጸዳዱ እና እዚያው እንዲተኙ ይገደዳሉ። አንዳንዱ ቦታ ላይ ይህን የሚያደርጉበት ቦታ ስፋቱ ከሁለት ሜትር አይበልጥም። ይህን ሁኔታ ክብር የተነፈጉ ሰዎች ብለን በቀላሉ ልናስቀምጠው እንችላለን። ለአምስት ዓመታት ያህል በዚህ ሁኔታ ውስጥ መታሰሩን የነገረኝ አንድ ኬንያዊ ታሪኩን ሲያጫውተኝ ከሰባት ወንዶች ጋር ነበረ በአንድ ክፍል ውስጥ የታሰረው። የታሰረበት ሰንሰለት እጅግ ከባድ ከመሆኑ የተነሳ ሐዘኑን ይበልጡን ያበስበት ነበር። ከውስጥ ሱሪ በስተቀር ልብስ እንዲለብስ አይፈቀድለትም ነበረ። የሚጸዳዳውም ባልዲ ውስጥ ነበር። It's not how a human being is supposed to be. A human being should be free. ኬንያዊው ታሪኩን እንዳጫወታቸው ክብርና ነጻነት የሚያስፈልገው የሰው ልጅ ሊገኝበት የማይገባ ቦታ ነው ያሉት ክሪቲ ሻርማ እንዲህ ያሉ ችግሮች የሚያጋጥሙት አብዛኞቹ መንግስታት የአእምሮ ሕመም ላለባቸው ሰዎች በቂ ድጋፍና አገልግሎት ስለማይሰጡ ነው ብለዋል። መቀመጫውን ኬንያ ውስጥ ያደረገው የፓን አፍሪካ የአእምሮ ጤና ኔትወርክ ሊቀመንበር ማይክል ሊጄንጋ ለመንግስታት የሚሰጠው ምክረ ሀሳብ አለው። we need absolute prohibition in terms of shackling በሰንሰለት ማሰር ፍጹም የተከለከለ እንዲሆን መደረግ አለበት። ያሉትን ችግሮች በሙሉ ባካተተ ሁኔታ ክልከላን የሚያስቀምጥ የህግ ማዕቀፍ መውጣት አለበት ብዬ አምናለሁ። ይህም ሆኖ ደግሞ ከህጋዊ ማዕቀፉ በተጨማሪ አሻግረን በመፈተሽ ስልታዊ ማነቆዎችን ልናሻሽላቸው ይገባናል። ሌላው በጣም አስፈላጊ ጉዳይ ደግሞ በማህበረሰብ ውስጥ የአእምሮ ጤና አገልግሎት የሚሰጡ ተቋማት መኖር ነው። ስለዚህ አእምሮ ህመምተኞች የሚፈልጓቸውን ድጋፎች መስጠት የሚችሉ ማህበረሰብ ተኮር የአእምሮ ጤና ሕክምና አገልግሎት መስጫ ተቋማት መገንባታቸውን ማረጋገጥ ያስፈልጋል። የሁማን ራይትስ ዎች የአካል ጉዳተኞች መብቶች አጥኔ ክሪቲ ሻርማ፣ አሁን በመላው ዓለም የተቀሰቀሰው ዓለም አቀፍ ወረርሽኝ ደግሞ ችግሩን የበለጠ አባብሶታል ይላሉ። ሲምፕሊ ፑት ዲግኒቲ ኢዝ ቢንግ ዲናይድ ዋን ማን ኢን ኬንያ ቶልድ ሚ እነዚህ በሰንሰለት የሚታሰሩ ሰዎች ከማህበረሰቡ እንደሚገኘው የድጋፍ አይነትና መጠን ከታሰሩበት ለመውጣት ይችላሉ። የማህበረሰብ ድጋፍ ስላገኘ ለስምንት ዓመታት ታስሮ ከነበረበት ነፃ የወጣን አንድ ሰው ታሪክ ማንሳት እንችላለን። ይህ ሰው ከእስር ከወጣ በኋላ ስራ አግኝቶ ነበረ። ጸሎት የሚያደርስበት ውስጥ የጸሎት ሰዓት መድረሱን በመግለጽ ለአካባቢው ማህበረሰብ ጥሪ ያደርግ ነበር ነገር ግን ከአራት ዓመታት በኋላ ኮቪድ-19 ሲመጣ የመንግስት አገልግሎት መስጫ ተቋማቱ መታወቅ ስለገጠማቸው ቤተሰቦቹ እንደገና በሰንሰለት እንዲታሰር ፈርደውበታል። ከነዚህ ታሪኮች በመግቢያችን ላይ የነገርናችሁ የቤንጃሚን ቢላል ታሪክ የተሻለ ፍጻሜ አለው። ለ11 ወራት ከታሰረበት የሃይማኖታዊ ፈውስ ማዕከል ታላቅ ወንድሙ አውጥቶት ሞንሮቪያ ውስጥ ወደሚገኘው የአእምሮ ጤና ማዕከል እንዲገባ አድርጎታል። አሁን ትምህርቱን ለመጨረስ ችሏል። መምህርና የአእምሮ ሕሙማን መብቶች ተሟጋችም ነው። እሱ ያለፈበትን ስቃይ ሌሎች እንዳያልፉበት ከመንግስት ጋር በመሆን እየሰራም ይገኛል። ባኔታ ፓውል ከጆሀንስበርግ ለተጠናቀረው ዘገባ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። የዓለምን የስፖርት ውሎ አዳር የሚዳስስ ዘገባ ሀብታሙ ስዩም ይዟል። ከኢትዮጵያ ሀያል እግር ኳስ ክለቦች መካከል አንዱ የሆነው ቅዱስ ጊዮርጊስ አዲስ አሰልጣኝ መቅጠሩን አስታውቋል። ክለቡ በማኅበራዊ መገናኛዎቹ በኩል ይፋ እንዳደረገው አዲሱ አሰልጣኝ የ62 ዓመቱ ጀርመናዊው ኤርነስት ሚድንድሮፕ ናቸው። ክለቡን ለሶስት ዓመታት ለማሰልጠን ስምምነት ላይ ደርሰዋል። አሰልጣኙ ቅዱስ ጊዮርጊስን ከመቀላቀላቸው በፊት የደቡብ አፍሪካ የአፕሳ ፕሪሚየርሺፕ ሁለተኛ ደረጃን ይዞ ያጠናቀቀው ካይዘር ቺፍስ የተባለውን ክለብ ሲያሰለጥኑ እንደነበረም ተጠቅሰዋል። አሰልጣኙ ከዚያ ቀደም ብሎ የጋናው ሄርትስ ኦፍ ሆክን ጨምሮ የተለያዩ ክለቦችን በማሰልጠን እንደሚታወቁም ክለቡ አስታውቋል። ቤልጅየም፣ ጀርመንና ኔዘርላንድስ በጎረጎሳውያኑ አቆጣጠር 2020 ላይ የሚደረገውን የሴቶች ዓለም ዋንጫ ለማዘጋጀት ፍላጎት እንዳላቸው አስታውቀዋል። የሶስቱ ሀገራት የእግር ኳስ ማህበራት ባዘጋጁት የጋራ መግለጫ ላይ ያላቸውን ፍላጎት ለዓለም አቀፉ የእግር ኳስ ፌዴሬሽን አሳውቀዋል። ኦፊሳላዊ ስምምነታቸውንም በአመቱ መጨረሻ ላይ ገቢ እንደሚያደርጉ አስታውቀዋል። የሴቶች እግር ኳስ በተለምዶ ባለው ጠንካራ ማህበረሰባዊ ስሜት ይታወቃል። የሚሳተፉበት ሁሉ ትኩረታቸው ትልቁ ግብ ላይ ነው። እሱም ስፖርቱን በሜዳ ውስጥም ሆነ ውጪ የበለጠ ማሳደግ ነው ብለዋል በመግለጫቸው ከዚህ ፍልስፍና በመነጨ ሀገራቱ ያዘጋጅነቱን ኃላፊነት ለመውሰድ እንደፈለጉም ጠቅሰዋል። ዘገባው የሮይተርስ ነው። ግብጻዊው ኢዘልዲን ባህደር የዓለማችን በዕድሜ የገፉ ተከፋይ የእግር ኳስ ተጫዋች መሆናቸው ይፋ ተደርገዋል። በ75 ዓመታቸው ዋዜማ ሙሉ የጨዋታ ሰዓት ማጠናቀቃቸውን ተከትሎ ነው ይህ እውቅና የተሰጣቸው። ቡድናቸው 6 ኦክቶበር ቅዳሜ በነበረው ጨዋታ ላይ ኤልአያት በተሰኘው ቡድን ካይሮ ላይ ሶስት ለሁለት በተሸነፈበት ወቅት እሳቸው የፍጹም ቅጣት ምት ስተዋል። ሆኖም የዘጠና ደቂቃውን ጨዋታ መጨረሳቸው በጊኒየስ የዓለም ክብረ ወሰኖች መመዝገቢያ ላይ ስማቸው ከመስፈር አላገደውም። ጨዋታው በተካሄደበት ቀን የልጅ ልጆቿ በጨዋታው ስፍራ በመገኘት ሲያበረታቷቸው እንደነበረም ሮይተርስ ዘግቧል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ ንጉሡ ታምሬ እኔም እያስተናገድኳቸው ያመሸሁት ሰሎሞን አባተ ነን። አብራችሁን ስለቆያችሁ ከልብ እናመሰግናለን። እባክዎ ራስዎን ከኮሮና ቫይረስ መጠበቅ፣ ለአፍታ ይዘናጉ። ኮሮና ቫይረስ አያንቀላፋም። ይጠንቀቁ። ራስዎን ይጠብቁ። ሰላም፣ ጤና ይስጥልን። በደህና እደሩ።